የዲደብሊው ዜና። ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ የኢየሱስ ክርስቶስ የጥምቀት በዓል ዛሬ በመላ ኢትዮጵያ በሃይማኖታዊና ባህላዊ ስርዓቶች ተከብሯል። የጎንደሩ የጥምቀት በዓል በተከበረበት የፋሲለደስ መዋኛ ግቢ ውስጥ በመቶዎች የሚቆጠሩ ሰዎች ቆመበት የነበረ የእንጨት ማማ ዛሬ ተደርምሶ ቢያንስ ሶስት ሰዎች መሞታቸውን የከተማው አስተዳደር ለዶችቨላ አስታውቋል። በአደጋው ከአንድ መቶ በላይ ሰዎች ቀላልና ከባድ የአካል ጉዳት ደርሶባቸዋል። የሶማሊያ መንግስት ደቡብ ምስራቅ ሶማሊያ ውስጥ ትናንት በተካሄደ ውጊያ አምስት የአሸባብ ተዋጊዎችን መግደሉን ሲያሳውቅ አሸባብ ደግሞ አስር ወታደሮችን ገድለናል ብሏል። መንግስት በውጊያው ወታደሮችም ሆኑ ሰላማዊ ሰዎች አልተገደሉም ይላል። ስኬታማ የተባለው በሊቢያ ቀውስ ላይ የተነጋገረው የበርሊኑ ጉባኤ ያሳለፋቸው የተለያዩ ውሳኔዎች ተግባራዊነት እያነጋገረ ነው። ተንታኞች እንደሚሉት ጉባኤው የሊቢያን ቀውስ በጥልቀት መርምሮ ያሳለፋቸው ውሳኔዎች መተግበሪያ መንገዶች ግልጽ አይደሉም። ዜናው በዝርዝር። የኢየሱስ ክርስቶስ የጥምቀት በዓል ዛሬ በመላ ኢትዮጵያ በሃይማኖታዊና ባህላዊ ስርዓቶች ሲከበር ውሏል። ጥምቀት በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በምህፃሩ ዩኔስኮ በማይዳሰስ ቅርስነት በተመዘገበበት ዓመት የተከበረው የዘንድሮ በዓል ልዩ ትኩረት ስቧል። በርካታ ሀገር ጎብኚዎችም በታደሙበት በጎንደር በአጼ ፋሲለደስ መዋኛ ቅጽር ግቢ በተከበረው የጥምቀት በዓል ላይ የተገኙት የኢትዮጵያ ፕሬዚዳንት ሳህለወርቅ ዘውዴ ባሰሙት ንግግር በዓለም ቅርስነት የተመዘገቡ ቅርሶችን በአግባቡ መያዝ እንደሚገባ አስረድተዋል። በዓለም አቀፍ የሚዳሰስም ሆነ የማይዳሰስ ቅርስነት መመዝገብ ዘላለማዊ አይደለም። ተለፍቶ እንደተደረሰበት ሁሉ ቢያንስ በዚያው ደረጃ ማቆየት ግዴታችን ነው። ይህ ካልሆነ ከዓለም አቀፍ ቅርስነት መሰረዝ እንዳለ መገንዘብ ያስፈልገናል። በርካታ ታቦታት በአንድ ላይ ባደሩበት በአዲስ አበባ ጃን ሜዳም በዓሉ በተለያዩ ሃይማኖታዊ ስርዓቶች ተከብሯል። በበዓሉ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብጹዕ አቡነ ማትያስ ከቅርብ ዓመታት ወዲህ በቤተክርስቲያኗ ላይ የሚፈጸሙ ጥፋቶች እንዲቆሙ ጠይቀዋል። ከጃን ሜዳው ስነ ስርዓት በኋላም ታቦታቱ በካህናት፣ ዲያቆናት የሰንበት ትምህርት ቤቶች ተማሪዎችና በምእመናን ታጅበው ወደ የመንበረ ቅጥራቸው መመለሳቸውን የአዲስ አበባ ወኪላችን ሰሎሞን ሙጬ ዘግቧል። በሌላ በኩል የጎንደሩ የጥምቀት በዓል በተከበረበት የፋሲለደስ መዋኛ ግቢ ውስጥ በመቶዎች የሚቆጠሩ ሰዎች ቆመውበት የነበረ የእንጨት ማማ ዛሬ ጠዋት ተደርምሶ ቢያንስ ሶስት ሰዎች መሞታቸውንና ሌሎች ደግሞ ክፉኛ መጎዳታቸውን የጎንደር የሰላምና ጸጥታ መምሪያ ኃላፊ ለዱችበል አረጋገጡ። የበዓሉን ስነ ስርዓት የተከታተለው ወኪላችን አለም ነው መኮንን ያነጋገራቸው ኃላፊው አቶ ተስፋ መኮንን እንዳሉት በዚሁ ከጠዋቱ አንድ ሰዓት ላይ በደረሰው አደጋ ከ አንድ መቶ በላይ የሚሆኑ ሰዎች ቀላልና ከባድ የአካል ጉዳት ደርሶባቸዋል። ከሞት ይቻሉት እንዲያው በግምት አንድ መቶ አካባቢ ሊሆኑ ይችላሉ ተብሎ ይታሰባል። መካከለኛውም ቀላሉም ከባድም ሲባል እንዲያው በግምት ትክክለኛ ቁጥሩ እየተጣራ ነው። ከዛም በታች ሊሆን ይችላል። ከዛም በላይ ሊሆን ይችላል። ከመቶ ውስጥ አምስቱ ከበድ ያለ ጉዳት የደረሰባቸው ናቸው። የውጭ ዜጋ የሆነ አንድ ሰው ነው ባይን፣ ያየሁት እሱም ቀላል ሌሎቹ ኢትዮጵያውያን ናቸው። አቶ ተስፋ ሟቾቹ ሶስት ናቸው ቢሉም የዓይን ማኞች ግን ስምንት እንደሚሆኑ ለአለም ነው ነግረውታል። አሁን በደረሰን ዘገባ መሰረት ደግሞ የሟቾቹ ቁጥር አስር መድረሱን አንድ የጎንደር ሆስፒታል ምንጭን ጠቅሶ የፈረንሳይ ዜና አገልግሎት ዘግቧል። ይህ ዶችቨለ ዲ ደብልዩ ነው። የሶማሊያ መንግስት ደቡብ ምስራቅ ሶማሊያ ውስጥ ትናንት በተካሄደ ውጊያ አምስት የአሸባብ ተዋጊዎችን ገድያለው ሲል ዛሬ አስታወቀ። የሶማሊያ መንግስት ቃል አቀባይ ሙክታር ኦማር ለጀርመን ዜና አገልግሎት ዲፒኤ እንደተናገሩት በታችኛው ሸበሌ ግዛት ውስጥ በሚገኘው በመርካ ከተማ ትናንት ማምሻውን በአሸባብ ተዋጊዎችና በሶማሊያ ኃይሎች መካከል በተካሄደው ውጊያ የመንግስት ወታደሮችም ሆነ ሰላማዊ ሰዎች አልተገደሉም ብለዋል። ሆኖም አሸባብ ራዲዮ አናዱሉስ በተባለው የዜና ማሰራጫው አስር ወታደሮች ገድለናል ብለዋል ከትናንት በስቲያ ቅዳሜ መቀድሾ ከተማ አቅራቢያ በቦምብ ፍንዳታ ሰባት ሰዎች ሲገደሉ በርካቶች ደግሞ መቁሰላቸው ይታወሳል የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ብሪታንያ ለአፍሪቃ ጥሩ የንግድ ሸሪክ ልትሆን እንደምትችል ተናገሩ። ዛሬ ለንደን ውስጥ በተካሄደው የመጀመሪያው የብሪታንያና የአፍሪቃ የኢንቨስትመንት ጉባኤ ላይ ጆንሰን የብሪታንያ ባለስልጣናትና ኩባንያዎች የአፍሪቃ መንግስታት የብሪታንያ የንግድ ሸሪክ እንዲሆኑ ማሳመን መቻል አለባቸው ሲሉ አሳስበዋል። በጉባኤው ላይ የናይጄሪያ፣ የኮንጎ፣ የግብጽና የጋና እንዲሁም የሩዋንዳን ጨምሮ የ16 የአፍሪካ ሀገራት መሪዎች ተገኝተዋል። በአሶሲየትድ ፕሬስ ዘገባ መሰረት በጉባኤው ላይ የተገኙት ርዕሳነ ብሔርና የመንግስታት መሪዎች ቁጥር ባለፈው ዓመቱ የመጀመሪያው የሩሲያ አፍሪቃ ጉባኤና በመደበኛው የቻይና አፍሪቃ ጉባኤ ላይ ከተገኙት እጅግ አነስተኛ ነው። የብሪታንያ ዓለም አቀፍ ንግድ መስሪያ ቤት እንዳለው በጎርጎሪያኑ 2019 የብሪታንያና የአፍሪቃ የንግድ ልውውጥ 46 ቢሊዮን ዶላር ሲሆን የአፍሪቃ ዋነኛ የንግድ አጋር የቻይናና የአፍሪቃ የ2019 የንግድ ልውውጥ ደግሞ 208 ቢሊዮን ዶላር ነበረ። የዓለም መሪዎች በተሳተፉበት በሊቢያ ቀውስ ላይ በተነጋገረው የትናንቱ የበርሊኑ ጉባኤ ላይ በሊቢያ የውጭ ኃይሎች ጣልቃ ገብነት እንዲቆምና የጦር መሳሪያ ማዕቀብም እንዲቀጥል ከስምምነት ላይ ቢደረስም ደቡባዊ ትሪፖሊ ላይ ትናንት ሌሊት ከባድ ድብደባ መፈጸሙ የስምምነቱን ተግባራዊነት አጠራጣሪ አድርጎታል። የበርሊኑ ጉባኤ ዝርዝር ጉዳዮችን በማንሳቱና የሊቢያን ቀውስ መነሻ ምክንያቶች በማካተቱ የተሳካ ነው የሚሉት አንድ የሊቢያ ዩኒቨርሲቲ ፕሮፌሰር፣ ሆኖም የጉባኤ ውሳኔዎች መተግበሪያ ዘዴዎች ግን ግልጽ አይደሉም ሲሉ ተችተዋል። በትናንቱ ጉባኤ ላይ የተካፈሉት የተባበሩት መንግስታት ድርጅት እውቅና የሰጠው የሊ ሊቢያ ብሔራዊ የስምምነት መንግስት መሪ ፋይዝ አል ሳራጅና ምስራቅ ሊቢያን የተቆጣጠሩት ጀነራል ሀሊፋ ሀፍታር እንዲነጋገሩ አስተናጋጇ የጀርመን መራሄተ መንግስት አንጌላ ሜርክል ቢጥሩም ሳይሳካ ቀርቷል። ጉባኤው ካሳለፋቸው ውሳኔዎች ውስጥ በሊቢያ የውጭ ኃይሎችን ጣልቃ ገብነት ማስቆም የተባበሩት መንግስታት ድርጅትን የጦር መሳሪያ ማዕቀብ ማክበር፣ ቋሚ የተኩስ አቁም ስምምነት ላይ መድረስ፣ የተለያዩ ሚሊሻዎችንና ታጣቂ ቡድኖችን ትጥቅ ማስፈታት፣ በተባበሩት መንግስታት ድርጅት ስር ወደ ፖለቲካዊ ሂደት መመለስ፣ ሰብአዊ መብቶችን ማክበርና ለሊቢያ የነዳጅ ዘይት መሰረተ ልማቶች ደህንነት ዋስትና መስጠት የሚሉት ይገኙበታል። ጉባኤው የተኩስ አቁም ስምምነቱን የሚያጠናክር መንገድ የሚያፈላልግ የተባበሩት መንግስታት ድርጅት እውቅና ከሰጠው መንግስት እንዲሁም ከሀፍታር ልኡካን አምስት አምስት ሰዎች የሚወከሉበት የወታደራዊ ኮሚሽን ምስረታን አሳክቷል የተባበሩት መንግስታት ድርጅት እንዳለው ኮሚሽኑ በበርሊኑ ስብሰባ ላይ የተገኙት የአለም መሪዎች በጠየቁት መሰረት ያልጸናው የተኩስ አቁም ወደ ቋሚ ስምምነት እንዲቀየር በሚቀጥሉት ቀናት ይነጋገራል ተብሎ ይጠበቃል ይህ ዶች ቨለ ዲደብሊው ነው ከዶችቨለ ዜናውን ለማብቃት ዋና ዋና እርሶቹን በድጋሚ የኢየሱስ ክርስቶስ የጥምቀት በዓል ዛሬ በመላ ኢትዮጵያ በሃይማኖታዊና ባህላዊ ስርዓቶች ተከብሯል። የጎንደሩ የጥምቀት በዓል በተከበረበት የፋሲለደስ መዋኛ ግቢ ውስጥ በመቶዎች የሚቆጠሩ ሰዎች ቆመውበት የነበረ የእንጨት ማማ ዛሬ ተደርምሶ ቢያንስ ሶስት ሰዎች መሞታቸውን የከተማው አስተዳደር ለዶችቨለ አስታውቋል። የሶማሊያ መንግስት ደቡብ ምስራቅ ሶማሊያ ውስጥ ትናንት በተካሄደ ውጊያ አምስት የአሸባብ ተዋጊዎችን መግደሉን ሲያሳውቅ፣ አሸባብ ደግሞ አስር ወታደሮች ወታደሮችን ገድለናል ብሏል። ስኬታማ የተባለው በሊቢያ ቀውስ ላይ የተነጋገረው የበርሊኑ ጉባኤ ያሳለፋቸው የተለያዩ ውሳኔዎች ተግባራዊነት እያነጋገረ ነው። ዜናው በዚሁ አበቃ።